በተባበሩት መንግሥታት ድርጅት የዩስ አሜሪካ አስተዳደር ተጠሪ የሆኑት አምባሳደሯ ኒኪ ሃሌ በሶስት አፍሪካ አህጉር የሥራ ጉብኝት ለማከናወን በኢትዮጵያ ጀምረዋል። በመቀጠልም በደቡብ ሱዳንና በኮንጎ ሪፐብሊክ ዴሞክራቲክ በጥቅሉ የአንድ ሳምንት ጉብኝት የሚሆን ነው። ከመንግሥት ባለሥልጣናት ጋር ከሚያደርጉት ውይይቶች ጎን ለጎን በአገራቸው የሚደገፉትን የተባበሩት መንግሥታት የተለያዩ ተቋማት በተለይ በሕፃናትና በሴቶች ጉዳይ ላይ በትኩረት ለሚንቀሳቀሱት ቅድሚያ በመስጠት እንደሚጎበኙ ተገልጿል። ይልቁኑ ደግሞ በእነዚህ ሀገሮች ስላለው ግጭት ለጦርነት ሰለባ በሆኑት እና የተባበሩት መንግስታት የጸጥታ አስከባሪ ኃይሎች የተሰማሩበትን ግዳጅ የተጨባጭ ግንዛቤ መቅሰም በሚያስችላቸው ላይ ዋነኛው የጉብኝቱ ዓላማም እንደሆነ ከዚህ ከአዲስ አበባ የአሜሪካ ኤምባሲ በጽሑፍ ተገልጿል። አምባሳደሯ ከሀገራቸው ከመነሳታቸው በፊት ግን የዩኤስ አሜሪካ ፕሬዚዳንት ከስምንት ወራት የሥልጣን ዘመናቸው ይበልጥ ትኩረት ያደረጉት በእስያና በመካከለኛው ምስራቅ አስቸኳይ ጉዳዮች ላይ በመሆኑ ቀደም ሲል ሀገራቸው ከአፍሪካ ጋር የነበራትን ግንኙነት ለማደስም ጭምር እንደሆነ ተነግሯል። የተባበሩት መንግስታት ድርጅት ለሰላም ማስከበሩ ተግባራት ችግሩ በታየበት በእያንዳንዱ ሀገር በዓመት ከአንድ ቢሊዮን ዶላር በላይ ወጪ እንዳለበት ተደጋግሞ የተገለጸ ነው። ይህ ዘገባ እየቀረበ ባለበት ሰዓት እንግዳዋ ጋዜጣዊ መግለጫ እየሰጡ በመሆኑ ይህንን ባጭሩ ካሉት ቀንጭባ አርገዳ አቅርበናል። ከአፍሪካ ህብረት የኮሚሽኑ ፕሬዚዳንት ጋር በጣም ውጤታማ የሆነ ንግግር አድርገናል። ከእነዚህም ውስጥ ስለ ጸጥታ ጉዳይ፣ የጤና፣ የሴቶች በእነዚህ ነጥቦች ዙሪያ በሚሻሻልበት ላይና ሌሎችን የሚመለከት ጉዳዮች ሁሉ ተመካክረናል። ከሁሉም አፍሪካ ሀገራት ጋር የምንመካከርበትና የምናጠናክረው ጉዳይ ነው። በርካታ የተፈጥሮ ሀብት ያላቸው ሀጉር ናቸው እና ለመሻሻል በበኩላችን ወደፊት የምንገፋበትና የምንቀጥልበት ይሆናል። ጌታቸው ጠቅላይ ለጊዮርጊስ ለዶችቨል ራዲዮ ከአዲስ አበባ።